ሰላም ጤና ስጥልኝ እንደምን አምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የእሮብ ሀምሌ 28 2013 ዓ ም መሰናዶ ጀምሯል ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ ዓለም አቀፍ የተራደው ድርጅቶች ኢትዮጵያ ውስጥ ያለውን የሰብአዊ ቀውስ በሚዛናዊነት እንዲመለከቱ ምሁራን አሳሰቡ ተፈናቃዮች ያሉበት ብዙ ሰብአዊ ጥብቅ ቀውሶች የተከናወኑበት አሁንም እንኳን ወደ ቤታቸው መመለስ ያልቻሉ ዜጎች ያሉበት ቁጥራቸው እንኳን በስርዓት የሚዘግብ የሚያደራጅ የሚጮህላቸው ማንም የሌለ ብዙ ኢትዮጵያውያን ዛሬ ብቻ ሳይሆን በዚህ ሶስት ዓመት ውስጥ እንደተመለከት ግልጽ ነው። በዚህ ዙሪያ ዘገባ አለን። በሌላ በኩል በማህበራዊ ድረገጽ ላይ በማናቸውም እድሜና የኑሮ ደረጃ ላይ ያሉ እናቶች በሕይወታቸው የሚያሳስቧቸውን ነገሮች የሚወያዩበት የእናቶች ወግና የልጆች አስተዳደግ ገጽ መስራች አብራን ታመሻለች። እነዚህ አይወሩም የሚባሉት ነገሮች እንዲወሩ ነው የምንፈልገው። ምክንያቱም ሁሉም ጋር አይወሩም ከተባለ እነዚህ ነገሮች የት ይወራሉ? የገጹ መስራች ቲና ተረፈናት በገጹ ላይ አይነሱን በመባል ክርክር ስለሚያስነሱ ነገሮች እንዲሁም መፍትሄ ስለሚያስፈልጋቸው የቤተሰብ ችግሮችን በምሽቱ ታጋራናለች። በሌላ ርዕስ በአምቦ ዩኒቨርሲቲ የሚገኘው የሎሬት ጸጋዬ ገብረ መድህን የባህል ጥናትና ምርምር ማዕከል በኢትዮጵያ ብሔራዊ ቲያትር ጋር በመቀናጀት በተለያዩ የኪነ ጥበብ ዘርፎች ያሰለጠናቸውን 152 ወጣቶች አስመርቋል። ከወጣቶች ጋር ቆይታለን። አብራችሁን ስለምታመሹ እያመሰገንን ፕሮግራሙን በ ኩራት ኤደን ገረሙ ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብረናችሁ እናመሻለን። አሁን ከአጫጭር ዜናዎች ጋር ከሀብታሙ ስዩም ጋር ተቆዩ ዘንድ እጋብዛለሁ። አመሰግናለሁ ኤደን። ዩናይትድ ስቴትስ የኢትዮጵያ መንግስት ወደ ትግራይ ክልል ሰብአዊ እርዳታ ይገባ ዘንድ መንገድ እንዲከፍት እያሳሰበች ባለችበት በአሁኑ ሰዓት የሀገሪቱን ዓለም አቀፍ የልማት ኤጀንሲ የሚመሩት ስማንታ ፓወር በዛሬው ዕለት ከኢትዮጵያ ባለስልጣናት ጋር ይገናኛሉ ተብሎ ይጠበቃል። ፓወር ትናንት ከትግራይ ጦርነት በመሸሽ በሱዳን ከተጠለሉ ስደተኞች ጋር የተገናኙ ሲሆን የዩናይትድ ስቴትስ የተባበሩት መንግስታት ድርጅትና የሌሎችም አቋም ከዘጠኝ ወራት በላይ የተሻገረው ጦርነት እንዲቆም እንደሆነ በድጋሚ አስረግጠዋል። ዛሬ በዚህ ያገኘኋቸውን አይነት ኢትዮጵያውያን ወደ ሀገራቸው እንዲመለሱ ተስፋ በማድረግ ዩናይትድ ስቴትስ በትግራይ ክልል ውስጥ ያሉ ሁሉንም አካላት ወደ ተኩስ አቁም ይደርሱ ዘንድ ግፊት ስታደርግ ቆይታለች ሲሉ በትዊተር ገጻቸው ላይ የጻፉት ፓወር ግጭቱ በሚሊዮኖች በሚቆጠሩ ሰዎች ላይ ስላመጣው ጫና፣ በሰላማዊ ሰዎች ላይ ስላስከተለው ሰቆቃም አክለዋል። ዩናይትድ ስቴትስ የትግራይ ነጻ አውጪ ግንባር ጦሩን ከአማራና አፋር ክልሎች እንዲያስወጣ፣ የአማራ ክልላዊ መንግስት በበኩሉ ኃይሎቹን ከምዕራብ ትግራይ እንዲያስወጣ፣ ጎረቤት ሀገር ኤርትራም በአስቸኳይ ከኢትዮጵያ ግዛት ጦርዋን እንድታስወጣ ጥሪ እንዳቀረበች ጽፈዋል። ይህ በእንዲህ ያለ ኢትዮጵያ መንግስት ባደረገው ቅኝት ህግ ሲጥሱ ደርሼባቸዋለሁ። ያላቸውን ሶስት የረዳድ ድርጅቶች እንዳገደ ተሰምተዋል። እገዳው የተላለፈባቸው ድርጅቶች የሆላንድ ድንበር የለሽ ሐኪሞች ቡድን፣ የኖርዌይ ስደተኞች ምክር ቤት እንዲሁም አልማክቱም ፋውንዴሽን ናቸው። በድርጅቶቹ ተፈጽመዋል ከተባሉ የህግ ጥሰቶች መካከል የተሳሳተ መረጃ በማህበራዊ ሚዲያዎችና በሌሎች አውታሮች ላይ ማሰራጨት፣ ህጋዊ የስራ ፍቃድ የሌላቸውን የውጭ ሀገራት ዜጎች ቀጥሮ ከስድስት ወራት በላይ ማሰራት፣ ካለህጋዊ ፍቃድ የሳተላይት መገናኛዎችን ማስገባትና የኮቪድ-19 ደንቦችን መተላለፍ ተጠቅሰዋል። በታይላንድ ከሐምሌ ወር ወዲህ ብቻ ቁጥራቸው ከመቶ በላይ የሆኑ ተቃዋሚ ሰልፈኞች የሀገሪቱን ንጉሣዊ ቤተሰቦች መስደብ በሚከለክለው ህግ አማካኝነት መከሰሳቸው ተነግሯል። ይህን ቁጥር የመዘገቡት የለውጥ አቀንቃኞች ጠበቆችና የፈረንሳይ ዜና አገልግሎት ክሶቹ የተከፈቱት በሀገሪቱ የተዛመቱ ሰልፎች አይነኬ በሚባለው ንጉሣዊ አስተዳደር ላይ ለውጥ እንዲመጣ መጠየቃቸውን ተከትሎ እንደሆነ ጠቁመዋል። ወጣት መራሹ የተቃውሞ እንቅስቃሴ ከባለፈው ክረምት የጀመረ ሲሆን የጠቅላይ ሚኒስትር ፕራያት ቻኖቻ መንግስት እንዲወርድ ንጉሳዊ አስተዳደሩም ማሻሻያ እንዲደረግበት በዋነኝነት ይጠይቃል። እስካሁን ድረስ 110 ሰዎች የተከሰሱ ሲሆን ጥፋተኛ ሆኖ ከተገኙ ከሦስት እስከ 15 ዓመታት ድረስ እስር ይጠብቃቸዋል። ከኦሎምፒክ ጋር ወደ ተያያዙ ዜናዎች ስንሻገር ዛሬ ቀደም ብሎ በተካሄደው የ3000 ሜትር የሴቶች መሰናክል ፍጻሜ ውድድር ዩጋንዳዊቷ ፔሮዝ ችሜታይ አሸናፊ ሆናለች። ከርቲኒ ፍሬሪች ከዩናይትድ ስቴትስ፣ ሃይቤን ኪያንግ ከኬንያ የብርና የነሐስ ሜዳሊያ አሸናፊ ሆነዋል። ኢትዮጵያዊቷ መቅደስ አበበ አራተኛ በመውጣት ውድድሯን አጠናቃለች። በአጠቃላይ የሜዳሊያ ብዛት ዩናይትድ ስቴትስ በ77 ሜዳሊያዎች ትመራለች። ቻይናና የሩሲያ ኦሎምፒክ ኮሚቴ በ69ና 52 ሜዳሊያዎች ይከተላሉ። ወደ ሀገሬ ከተመለስኩ ለቅጣት እዳረጋለሁ ያለችው የቤላሩስ አጭር ርቀት ሯጭ ከጃፓን ወደ ኦስትሪያ መብረሯ ተሰምተዋል። ክሪስቲና ሲማነስኮያ ከኦስትሪያ ቬና ሰብአዊ የለፈው ርቀት ወደ ሰጠቻት ፖላንድ በመቀጠል ታቀናለች። የፖላንድ ጠቅላይ ሚኒስትር ማቲያዝ ማራዋኪ አትሌቷ በሀገራቸው ካለምንም ክልከላ መኖር እንደምትችል በፌስቡክ ገጻቸው ላይ አስታውቀዋል። ሲማኖስ አካያ የቤላሩስ ቡድን አባላት ካለፍላጎቷ ወደ ሀገሯ ሊመልሰዋት እየጣሩ መሆኑን በመጥቀስ በቶኪዮ በሚገኝ ፖሊስ ጣቢያ ከለላ እንደጠየቀች ይታውሳል። ወደ ሀገሯ ብትመለስ በፕሬዚደንት አሌክሳንደር ሉካሽንኮ መንግስት አደጋ ይደርስብኛል ብላ እንደምትሰጋ ከተናገረች በኋላ ሀገራት የድጋፍ እጃቸውን ዘርግተዋል። የቤላሩስን የኦሎምፒክ ኮሚቴ ለ25 ዓመታት የመሩት ፕሬዚደንት ሉካሽንኮና ልጃቸው ቪክቶር ነው። ሀብታሙ ስዩምን ለዜናዎቹ እናመሰግናለን ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል የምሽቱ አስተናጋጃችሁ ኤደን ገረመ ነኝ አሁን ለዕለቱ አበይ ወዳደረግናቸው ርዕሶች እንሻገር ዓለም አቀፍ የተራድኦ ድርጅቶች ኢትዮጵያ ውስጥ ያለውን ሰብአዊ ቀውስ በሚዛናዊነት እንዲመለከቱ ምሁራን አሳሰቡ። አሁን አሁን በድርጅቶቹ በኩል እየተስተዋሉ ያሉ ያሏቸውን አድላዊነት እና ችግሮችን ከማባባስ ያለፈ ኢትዮጵያ ከገባችበት ፈተና የሚታደጋት አይደለም ብለዋል ምሁራኑ። መስፍን አድራጌ በዚህ ዙሪያ ዘገባ አለው። በወልዲያ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አለሙ አራጌና በወሎ ዩኒቨርሲቲ የሕግ ትምህርት ክፍል ባልደረባው ደጀኔ ማነ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስረዱት ላለፉት ሶስት ዓመታት ኢትዮጵያ ውስጥ አፋጣኝ ድጋፍና ትኩረት የሚያስፈልጋቸው ሰብአዊ ቀውሶች ተፈጥረዋል። ዓለም አቀፍ የተራዶ ድርጅቶች ነን የሚሉት አካላት ግን ለትግራይ ክልል በሰጡት ትኩረት ልክ ሌላውን ኢትዮጵያዊና የኢትዮጵያን ክልል አልተመለከቱትም ይላሉ። በተከታታይ በዚህ ሶስት ዓመት ውስጥ ኢትዮጵያ ውስጥ ከጫፍ እስከ ጫፍ የተከናወኑ ተካሄዱ የሰብአዊ ቀውሶችን፣ የሰብአዊ መብት ጥሰቶችን ማየት እንችላለን። በጣም ብዙ የውስጥ ተፈናቃዮች ያሉበት ብዙ ሰብአዊ ከብት ቀውሶች የተከናወኑበት አሁንም እንኳን ወደ ቤታቸው መመለስ ያልቻሉ ዜጎች ያሉበት ቁጥራቸው እንኳን በስርአት የሚዘግብ የሚያደራጅ የሚጮህላቸው ማንም የሌለ ብዙ ኢትዮጵያውያን ዛሬ ብቻ ሳይሆን በዚህ ሶስት ዓመት ውስጥ እንደተመለከትን ግልጽ ነው። ብዙ እየተጠየቀ ያለው ትግራይ ክልሉ ስላለው የሰብአዊ ቀውስ ነው። አሁን ግን ህወሀት እያደረገ ባለው ጦርነትና መስፋፋት አንድ ዞን ሊሆን የሚችል ህዝብ ተፈናቅሏል። በዚህ ጦርነት ምክንያት አማራ ክልል አፋርም ላይ አለ። ስለዚህ እነዚህ ሰዎች ናቸው የተፈናቀሉ ሰዎች አበ እርዳታ እንደሚያስፈልጋቸው ሰዎች እዚህም ጋር ያስፈልጋል። እዚህ ጋር ለመፈናቀሉ ምክንያት የሆኑት የህወሓት ኃይል በሚያደርገው መስፋፋት፣ በሚያደርገው ጦርነት ምክንያት ነው ብሎ በሚዲያዎች በኩልም እንደገና በእነዚህ የዓለም አቀፍ ተቋማት በኩልም አስፈላጊውን ትኩረት ሊሰጥ ይገባል። አሁንም ቢሆን በየትኛውም የሀገሪቱ አካባቢ ኢቨን ለጄኔራል ፀድቃን ከፈተን ባሉት ጥቃት እንኳን ብዙ ዜጎች በአፋርና በአማራ ክልል አካባቢ የተለያዩ አካባቢዎች ቀያቸውን ለቀው አስቸኳይ የምግብ እርዳታ የሚሹ ቢሆንም እውነታው ግን ያሉበትን ሁኔታ እውቅና እንኳን አልሰጡም። ብዙ የተራዱ ድርጅቶች በተለይ አሁን በትግራይ ክልል እየተንቀሳቀሱ ያሉትን ስናይ በተለምዶ እንጀራ ልጅና እናት ልጅ የሚባል አይነት እንቅስቃሴ ላይ ያሉት የህወሓት ቃል አቀባይ ጌታቸው ረዳና ከፍተኛ ወታደራዊ ባለስልጣኑ ጄኔራል ጻድቃን ገብረ ትንሳኤ ከውጭ ሀገራት መገናኛ ብዙሀን ጋር በነበራቸው ቆይታ ፍትሀዊ ተፈጥሯዊ ድንበራችንን የማስመለስ ና የሰብአዊ እርዳታ መተላላፊያዎች እንዲከፈቱ ጫና ለመፍ ጠር ሲሉ የገለጹትን ወታደራዊ ጥቃት መሰዘራቸው ይታወሳል። እንደ አዲስ በሀገረሽው ወታደራዊ ግጭት በቅርቡ ከራያ ቆቦ፣ ሰቆጣ፣ በርገሌ ና አፋር ፈንቲ ረሱ አካባቢዎች በመቶ ሺዎች የሚገመቱ ነዋሪዎች ና አርብቶ አደሮች ተፈናቅለው አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው የአካባቢዎቹ አመራሮችም ሆኑ ተፈናቃዮች ለአሜሪካ ድምጽ ሬዲዮ መግለጻቸው ይታወሳል። የተራድኦ ተቋማቱ ከሰብአዊ ድጋፍ ይልቅ ፖለቲካዊ አጀንዳ ያላቸው የሚመስሉ ተግባራትን ከውነዋል የሚል ሚዛን አላቸው። አለሙ አራጌ አሁን ላይ አንድ አካባቢ ነው። ስለዚህ የሰብአዊነት ጉዳይ ሳይሆን የሚያገናኛቸው የፖለቲካ ፍላጎት ጉዳይ ነው እያገናኘ ያለው ሰብአዊ እርዳታ ሳይሆን፣ መቀሌ እየሄደ ያለው የፖለቲካ ድጋፍ ነው እየሄደ ያለ፣ ተራዶ ድርጅቶችን የሚያንቀሳቅሱ ሀያላን ሀገራት ፍላጎት ነው መቀሌ ተጭኖ እየሄደ ያለው እንጂ የሰብአዊ ድጋፍ ነው እየሄደ ያለው ብዬ ለማመን እቸገራለሁ። ይህን ስል ሰብአዊ ድጋፍ አይሹም እዛ አካባቢ ያሉ ዜጎች ማለት ሳይሆን፣ ግን ንጽጽሩን ስትመለከተው እና አጠቃላይ ያለውን የፖለቲካ ሁኔታ ስታየው ይበልጡ ትልቁ ነገር የፖለቲካ ድጋፍ ነው፣ የፖለቲካ አሰራር ነው የሚለው ያመዝናል። የተራድኦ ድርጅቶቹ የተዛባ ሚዛን ኢትዮጵያና ኢትዮጵያውያን የተጋረጠባቸውን ችግር የሚፈታ ሳይሆን የሚያባብስ ነው ብለዋል። የወሎው ዩኒቨርሲቲ ደጀኔ ማነ በበኩላቸው በአንድ አገር ግዛት ውስጥ ያሉ ህዝቦችን ለአንደኛው ተቆርቋሪ፣ ለአንደኛው ደግሞ ደንታቢስ ሆኖ መቅረብ የኢትዮጵያን ችግር ከማባባስ ውጭ አሁንታዊ የሆነ ነገር ሊኖረው አይችልም። እና ሁሉንም በልኩ ሁሉንም በሚዛኑ ማየት መፈተሽ እና ስተናገድ እንደገና ዋነኛ ዓላማቸውና ግባቸው መሆን ያለበት ደግሞ በዚህ ጦርነት ሰበብ አደጋ ላይ የወደቁ ዜጎችን የመታደግ ነው መሆን ያለበት። ከዛ ውጭ ያለውን ፖለቲካዊ ጉዳዮችን ለኢትዮጵያውያኖች በመስጠት በሁለቱም ወገን ያሉት በጦርነት ውስጥ ተሳታፊ የሆኑት አካላቶች ጉዳዩን መፍታት በሚችሉት እንዲፈቱ እድል መስጠት፣ የሰብአዊ እርዳታውን ብቻ ላይ ትኩረት አድርጎ ቢሰሩ አሁን ላይ ያለው ችግር የመፈታት እድሉን ከፍ ሊያደጉት ይችላሉ። ነገር ግን በሰብአዊ እርዳታ ሰበብ ውስጥ ሌሎች የፖለቲካ ፍላጎቶችን ለማስረጽ ወይም ለመፈጸም መሞከር ነገሮችን ከድጡ ወደ ለማጡ ያደረገ ሊወስዳቸው ይችላል። የአሜሪካ ዓለም አቀፍ የልማት ተራዶ ድርጅት ዩስኤድ ባለፈው ሐሙስ ባወጣው መግለጫ የድርጅቱ ዳይሬክተር ሳማንታ ፓወር የኢትዮጵያ መንግስት በትግራይ ለተከሰተው ረሃብ ሰብአዊ ድጋፍ ያለምንም እንከን በሙሉ እንዲዳረስ ግፊት ያሳድራሉ ሲል አስነብቦ ነበር። ምንም እንኳን ግፊት ስለተባለው ጉዳይ በዝርዝር ባይጠቀስም ከሰራተኛና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ እስከ ኢትዮጵያ ውጭ ጉዳይ ሚኒስትር ሚኒስትር ዴታ አምባሳደር ሬድዋን ሁሴን እንዲሁም የብሔራዊ አደጋ ስጋት ስራ አመራር ኮሚሽነሩም ትኩ ካሳ በምዕራብ ትግራይ ግራይ ክልል በኩል የሰብአዊ እርዳታ መተላለፊያ እንዲከፈት በሚል በምዕራባውያኑ ዘንድ የሚደረግ ማንኛውም ግፊት ተቀባይነት የለውም ሲሉ ገልጸዋል። የባለስልጣናቱ መግለጫም ሆነ መልእክት በኢትዮጵያ መንግስት ላይ ምን ያህል ያልተገባ ተጽዕኖ እየተደረገ መሆኑን የሚያሳይ ነው ሲሉ ይከራከራሉ። የፖለቲካና ዓለም አቀፍ ግንኙነት ምሁሩ የተለያዩ የመንግስት ባለስልጣናት ይሄንን ማለታቸው ያሉበትን ባለስልጣናቱ የገቡበትን አጣብቂኝ ራድኦ ድርጅቱን በሚያንቀሳቅሱ ትልልቅ ሀገራት ትልቅ ጫና ውስጥ እንደወደቁ አጠቃላይ መንግስት ምን ያክል ጫና ውስጥ እንደከተቱት የሚያሳይ ነው ብዬ ነው የማምነው። እንዲህ አይነት የኮሪደር ይከፈት አይከፈት፣ ይሄ ጉዳይ የኢትዮጵያ መንግስት ጉዳይ ነው የኢትዮጵያ የሀገረ መንግስት የሉዓላዊነት ሉዓላዊነት ስንል አንድ ሀገር በውጭ ግንኙነቱ ከጎረቤት ሆነ ከአጠቃላይ ባለም አቀፍ ግንኙነቱ ከየትኛውም የውጭ ሀይል ነጻ ሆኖ የሀገሩን ጉዳይ የመወሰን መብት አለው። ሌላኛውም ከጎረቤት ሀገራት የሚያዋስኑ ድንበሮችን በስርዓት የማ ለማስተዳደር መብት አለው ነው። በሌላ በኩል ተራድኦ አቅራቢ ድርጅቶች ጦርነት የገጠሙ ሁለት አካላት እያሉ አንዱን ብቻ ተጠያቂ ማድረግ ተገቢነት የለውም ይላሉ የህግ ምሁሮ። በተለይ የትግራይ ክልል መንግስት የተለያዩ ምክንያቶችን በማስቀመጥ ወጥቻለሁ ብለዋል። ስለዚህ ወጥቻለሁ ካለ በዛ አካባቢ ላይ ቁጥጥር ያለው የትግራይ ሀይል ወይም ደግሞ ህወሀት ነው ማለት ነው። ስለዚህ ያ ሀይልም ደግሞ እርዳታዎቹ ማለፋቸውን ወይም ደግሞ የማለፊያ ኮሪደር መኖር አለመኖሩን ሳይሆን አልፈው ለሰዎቹ እንዲደርሱ የማድረግ ኃላፊነትም ወይም ደግሞ ያንን እንዳያስተጓጉል ኃላፊነት እንዲወስድ የማድረግ ስራዎች ይጠበቁበታል። አንደኛው ወገን ብቻም አይደለም። በአጠቃላይ በተኩስ ውስጥ ወይም በጦርነት ውስጥ ያሉ አካላቶች የዘጉት ነገር ካለ እንዲከፍቱ፣ የሰብአዊ እርዳታ የሚያጓጉዙ የሚያደርሱ አካላት ጥቃት እንዳይደርሱባቸው ጥበቃ የማድረግ እነሱን ነገሮች ግፊት ሊያደርጉ ይችላሉ። ያን ሲያደርጉ ግን ግዴታ የሆነ ኮሪደር ብቻ በዚህኛው ካልሆነ እርዳታው አይደርስም የሚል ነገር መሆን መቻል የለበትም። ምሁራኑ የተራድኦ ድርጅቶቹ የኢትዮጵያ ነባራዊ ሁኔታ በሚዛናዊነት እንዲለኩም አሳስበዋል። አንደኛውን አጥፊ ሌላኛውን ተጎጂ የማድረግ አዝማሚያ ተገቢ አይሆንም። አጠቃላይ የኢትዮጵያን ነባራዊ ሁኔታ ሚዛን ላይ አስቀምጦ የኢትዮጵያን ችግር በመሰረታዊነት ለመፍታት የሚያስችሉ ጉዳዮችን ማምጣት፣ አሁን ያለውን ቀውስ አሁን ያለውን ጦርነት እንዳይባባሱ ሊያደርጉ የሚችሉ ነገሮችን መከተል ተገቢ ነው የሚሆነው። በሱዳን የቀናት ቆይታ ያደረጉት የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስ ዳይሬክተር ሳማንታ ፓወር ቀጣይ ጉብኝታቸውን በኢትዮጵያ ያደርጋሉ ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ውስጥን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪይ መሰናደውን ነው። በአምቦ ዩኒቨርሲቲ ውስጥ የሚገኘው የሎሬት ጸጋይ ገብረ መድህን የባህል ጥናትና ምርምር ማዕከል ከኢትዮጵያ ብሔራዊ ቲያትር ጋር በመቀናጀት በተለያዩ የኪነ ጥበብ ዘርፎች ያሰለጠናቸውን 152 ወጣቶች አስመረቀ። ወጣቶቹ በሰለጠኑበት የኪነ ጥበብ ዘርፍ የስራ እድል እንደሚያመቻችላቸውም ማዕከሉ አስታውቋል። የብሔራዊ ቲያትርን በበኩሉ ተመራቂ ወጣቶቹ ባሳዩት የመድረክ ስራ መደነቁን እና መሰል ስልጠናዎችን የወጣቶችን ተሰጥኦ አውጥቶ ለማሳየት እንደሚጠቅም አስታውቋል። ናኮር መልካ ከተመራቂዎቹ ጋር ቆይታ አድርጎ ተከታዩን አድርሶናል። በአምቦ ዩኒቨርሲቲ ውስጥ የሚገኘው የሎሬት ጸጋዬ ገብረመድህን የባህል ጥናትና ምርምር ማዕከል ከኢትዮጵያ ብሔራዊ ቲያትር ጋር በመቀናጀት በተለያዩ የኪነ ጥበብ ዘርፎች አሰልጥኖ ካስመረቃቸው 152 ወጣቶች መካከል አንዷ ናት። በመድረክ ላይ ስራዋን ያቀረበችው ሀወን ይደገፉ ትባላለች። ወጣቷ በቲያትር ኪነ ጥበብ ነው የተመረቀችው። ስልጠናውን በተመለከተ እንዲህ ብላለች። ሁሌ ነው የምንሰለጥነው። ከሰኞ እስከ እሁድ ማለት ነው። ጠዋት እና ከሰዓት ያሁን እና በቃ እንሰለጥናለን። አስተማሪያችን ከአዲስ አበባ ላይ መጥ ሲወሉ ፕራክቲካል መድረክ ላይ አጠናለው እዚህም ለጓደኞች አሳያቸው ነበረ ሻ መደርኩት ከዛ ለጓደኞች ያሳዩቸው፣ ከዛም በኋላ ምክኖች ምናምን ነገሩት። እዛ ነው አቀርበ ሌሎች ወጣቶችም በዚህ በሁለት ወር ስልጠና ያገኙትን ክህሎትና እውቀት በተግባር ለማሳየት መዘጋጀታቸውን ገልጸዋል። ስሜ ሚካኤል ካሶን ይባላል። በዚህ ስልጠና የተለያዩ እውቀቶችንና እውቀናዎችን አግኝተናል። እኔ የተመረኩት በቲያትር ጽሁፍና በዳይሬክቲንግ እንዲሁም ደግሞ ቲያትርን በሚመለከቱ ስራዎች ነው። በዚህ ስራ ሀገራችን ኦሮሚያንም ኢትዮጵያንም በደንብ ቋንቋችንን ተጠቅመን እንደምናስጠራ ይሰማኛል። ስሜ ቦንቱ ተስፌ ይባላል። የተመረኩት በቲያትር ክፍል እና ዳይሬክቲንግ ነው። በጣም ብዙ በተለያዩ ክህሎታቸውን ያላቸው ልጆች ግን ማሳያ ቦታ ያላገኙ በውስጥ አሁን ጥበብ ስንል በውስጣችን የሆነ ጊፍት ነገር ነው እና የሚሰጥ ነገር ነው። ግን ደግሞ ማሳያ የቱ ጋር ነው የኔ ስጦታ የሚለውን እዚህ ጋር መጥቶ እንዲያጎለብቱ የሚያደርግ ቡድን ነው እና አሁን ላይ ደግሞ ከብሔራዊ ቲያትር መምህራን መጥተ አሰልጥ ነው። ይኸው አሁን ዛሬ ምርቃታችን ነው። መቶ ፐርሰንት ያው ዝግጁ ነኝ ብዬ አምናለሁ። ያው ስሜ ተመስገን በላይ ነው ይባላል ዛሬ የተመረኩት በቲያትር አጻጻፍና ዝግጅት ክህሎት ነው። ያው የወሰድነው ስልጠና በእርግጥ ለሁለት ወራት ብቻ ነው። በጣም ባጭር ጊዜ ነው ግን በፊት ከነበረን ክህሎት ላይ ይበልጥ ምንጨምርና በአርቱም ደግሞ የተለያዩ ትልልቅ ስራዎችን እንኳን ቢሰጠን ኃላፊነት ወስደን መስራት የምንችልበትን ክህሎት አግኝተናል ብዬ አምናለሁ። ስለዚህ በቲያትሩም ሆነ በተለያዩ ዘርፎች ትልቅ ደረጃ ላይ ያሉ የሚባሉ ሰዎች አንዳንዴ ክፍለ ሀገር ላይ ወተን ማየት ብንችል ነው ዋናው። ማለት ዋና ከተማ ላይ ብቻ አዲስ አበባ ላይ ብቻ ባን ወሰን ላሉ። ምክንያቱም ክልሎች ላይ የተለያዩ በጣም አቅም ያላቸው በጣም የሚያስደነግጥ የአርት ጥበብ ያላቸው ልጆች አሉ። እየፈለቁም ነው አሁን ላይ እና ይህም መካከል ትልቅ ስራ እየሰራ ነው፣ እነዚህ ልጆች በማውጣት የዚህም ከተማ ማለት ነው። ስሜ ዘራ ይከበር ይባላል። የስለጠልፍ ደግሞ በተውኔት አጻጻፍ ነው። የተለያዩ ቲያትሮችን ጽፈን አሁን መድረክ ላይ እየቀረቡ ይገኛሉ። ያ ማለት ከትምህርት ያገኘ ነው ውጤት። በፊት ላይ የሆነ ያህል ሂንቱ ነበረን፣ ግን ደግሞ አስተማሪዎቹ መጥተው አስተማሩ። በፊት በነበረ ላይ የሆነ ያህል ጨመርን። አሁን ግን የሆነ ያህል ሙሉ ነን ብለን እናስባለን። ምክንያቱም ኪነ ጥበብ ማንም ሰው ቢዳስሳ ሊጨርሳ ስለማይችል፣ ወሩም አድግን በተቻለው መጠን የሆነ ያህል ይዘን ያስባል። በአምቦ ዩኒቨርሲቲ የሎሬት ጸጋዬ ገብረ መድህን የባህል ጥናትና ምርምር ማዕከል ኃላፊ ረዳት ፕሮፌሰር ሳሙኤል ላይኩን ብዙ ሎሬት ጸጋዮችን ለማውጣት እንሰራለን ብለዋል። አሰልጣኞቹን ዝም ብለን አንበትንም ይላሉ ኃላፊው። ማዕከላችን ሲቋቋም ብዙ ጸጋዮችን ለማፍራት ነው የተቋቋመውና ልክ እንደ ስሙ የባህል ጥናትና ምርምር ማዕከል ነው። አርት ደግሞ የባህል አንድ አንጓ እንደመሆኑ መጠን በአርት ላይ ትኩረት ሰተን እየሰራ ነው ያለነው። ይህን ስናደርግ እንግዲህ ብቻችን አይደለም። በተለይ በአሁኑ ዙር ከብሔራዊ ቲያትር ጋር አብረን በመሆን ነው እየሰራ ነው። በዚህ ሁለት ውስጥ እንግዲህ አሁን እኛ አሰልጥነን ዝም ብለን አለቅም መበተን፣ ሌላ ምንም ትርጉም ስለማይኖረው ምንድን ነው የምናደርገው? አሰልጥነናል። እውቀት ይዘዋል፣ እስኪል ይዘዋል። በያዙት እና ስኪል ደግሞ ወጥተው ራሳቸውን ችለው ተደራጅተው በአንድ ፎርም እናደርጋለን። ይህን ፎርም እናደርገውን ባንድ በኦፊሻሊ ለአይምኤክስ ለአምቦ ከተማ የአነስተኛ አጠቃቀን ቢሮውን ለከንቲባ ጽፈት ቤት እልካለን። እነሱ አንድ ኪቦርድ ቢገዙላቸው እነ ልጆች በአምቦ ከተማ ውስጥ የተለያዩ ቦታዎች ላይ የሄዱ በሰርግ ፕሮግራም ላይ የተለያዩ ምረቃዎች በተለያዩ ሆቴሎች ቢሰሩ አንደኛ እንጀራቸውን ያበስላሉ፣ ሁለተኛ ደግሞ የአርት ፍላጎታቸውንም ከግብ ያደርሳሉ ብለን ምናስበው ለወደፊቱም እንሰራለን ያሉትን ኃላፊው እንዲሁ ገልጸዋል። የማዕከላችን ማጫሉ ሁንዴሳ ስም የሙዚቃ ትምህርት ቤት ካሪኩለም ሪቪው እያስደረገን ያለው በእርግጠኝነትም በ2014 ስራ ላይ ይውላል ብዬ አስባለሁ። እሱ ብቻ ሳይሆን የቲያትር ትምህርት ቤት እንሰራለን። ሁለት ትምህርት ቤት ይኖረናል ማለት ነው። አጫሉ ሁንዴሳ ሙዚክ ስኩል የሚለው ና ሲኒማ ንደ ቲያትር ስኩል የሚለው በአጠቃላይ ማዕከላችን መማር ማስተማር ትምህርት ክፍሎችን ላንች ከማድረግ ና በስልጠና ማህበረሰብ አገልግሎት ለአካባቢ ያሉ ታዳጊ ወጣቶች ምክንያቱም አሁን ህጻናት ና ታዳጊ ወጣቶች ላይ ትኩረት አድርገን እየሰራን ያለ ነው። ምክንያቱም ትርጉሙ ብዙ ስለሚሆን ማለት ነው። በጥናትና ምርምርም በኦሮሞ ባህል ላይ በኢትዮጵያ ባህል ላይ ቋንቋ ላይ ጥናትና ምርምር አድርገን ያሳተምናቸዋሉ ልናሳተም መንገድ ላይ ያሉ ስራዎችም አሉ። የኢትዮጵያ ብሔራዊ ቲያትር የኮሚኒኬሽንስ ጉዳዮች ኃላፊ ወይዘሮ ኮሪያ የለ ከማዕከሉ ጋር በመቀናጀት ለወጣቶቹ ስልጠና በመስጠታቸው ስለተገኘ ውጤት አብራርተዋል። በጣም አስደሳች ነው በእውነት የኪነ ጥበብ ስራ እንግዲህ የኪነ ጥበብ ሰዎች በተፈጥሮ የሚገኙ ናቸው። ይህንን እዚህ አይተናል። ትንሽ እንደዚህ አይነት ስልጠናዎች መስጠት ልጆቹ ሞያዊ የሆነ ክህሎትን እንዲያገኙ ይረዳል። በተረፈ በጣም የሚገርም ስራ ነው ያየነው። እንግዲህ ወደፊትም እንደዚሁ የምንቀጥል ይመስለኛል። የሚገርም ነው የአሊ ቢራን ዘፈን ስሰማ የልጁ ድምፅ፣ የሌሎችም የሴቷን ድምፅ እንደዚህ ስንሰማ የሚገርም ትውልድ ነው ያለው እነ ሎሪ ጸጋዬ፣ እነ ጥላሁን ገሰሰ ተተኪዎች አላቸው የሚል ትልቅ እንትን ነው የተሰማ። በኪነ ጥበቡ ሼፕ የምናደርጋቸው ብዙ ብልሽቶች አሉብን። እነዚህ ብልሽቶችን ለማከም እነዚህ ወጣቶች በየቦታው ሊደራጁ፣ ሊሰሩ በኪነ ጥበብ ሊታገሉና የሚሰሩት አእምሮና አስተሳሰብ አለ ብለን እናስባለን። ሎሬት ጸጋዬ ገብረ መድኅን ለብሔራዊ ቲያትር ምን አይነት ሰው ነበሩ? ኮ ከበለው ትልቅ ስራ የሰራ ሰው ነው። ሮሪ ጸጋዬ ያስቀመጠው አሻራ ትልቅ አሻራ ነው። ለኪነ ጥበቡ እምብርትም አስኳልም የሆነ ሰው ነው። ረዳት ፕሮፌሰር ሳሙኤል ለይኩን ማዕከላቸው ባለፈው ሳምንት ቅዳሜ ካስመረቃቸው ወጣቶች ውጪ ከዚህ ቀደምም ሀምሳ ታዳጊ ወጣቶችን በስዕልና ቅርጻ ቅርጽ ጥበብ ማሰልጠኑን አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ካምቦ ሀሲና ፍሬ ይቀጥላል። የእናቶች ወግና የልጆች አስተዳደግ የፌስቡክ ገጽ ከተመሰረተ አንድ አመት ሞላው። ይሄ ገጽ በአንድ አመት ጊዜ ውስጥ ከመቶ ስልሳ ሺህ የሚጠጉ አባላት ሲኖሩት በቀን ከመቶ በላይ ሀሳቦችን ወይም ፖስቶችን ያስተናግዳል። የገጹ መስራች ቲና ተረፈ ነዋሪነቷን በዚህ በአሜሪካ ሀገር ያደረገች የሁለት ልጆች እናት ስትሆን ከጊዜ በኋላም በአባቶች በቀረበ ጥያቄ መሰረት መልካም ቤተሰብና የልጆች አስተዳደግ የሚል አባቶችም የታከሉበት ገጽ መስርታለች። ከቲና ተረፈ ጋር ቆይታ አድርጌ ነበር። ቆይታችን ቲና ተረፈ የሁለቱን ገጾች አመሰራረት ከምታስረዳበት ይጀምራል። እነዚህ ሁለት የፌስቡክ ገጾች ሲጀመሩ መጀመሪያ ያው የተመሰረተው ከአንድ አመት በፊት የእናቶች ወግ ስለ ልጆች አስተዳደግና አመጋገብ የሚለው የመጀመሪያው ገጽ ነው። የተመሰረተው ከአመት በፊት ነው። በአመት ውስጥ መቶ ሀምሳ ስምንት ሺህ አባላትን ይዟል እስካሁን ድረስ የእናቶች ወግ ስለ ልጆች አስተዳደግና አመጋገብ ከስሙም እንደምናየው ሙሉ ትኩረቱ እናቶችና ሕጻናት ላይ ነው ያለው። ብዙ ትኩረት አድርገን የምንሰራው እናቶችና ሕጻናት ላይ ነው። ግን ገጹ እየሰፋ ሲሄድ አባላቶቻችን እየጨመሩ ሲሄዱ፣ አባቶች እኛም የቤተሰባችን ጉዳይ ይመለከተናል እኛም የዚህ ገጽ አባል መሆን አለብን በማለት ጥያቄዎች ማቅረብ ጀመሩ። ከአባቶች በተጨማሪ ያላገቡ እህቶቻችን፣ ወንድሞቻችን እንዲሁም በተለያየ ማህበረሰብ ክፍል ውስጥ ያሉ ሰዎች ይሄ ነገር እኛም ነው የሚመለከተናል፣ እኛም የወደፊት ቤተሰቦች ነን፣ ስለዚህ እኛም ገጹ ላይ መግባት አለብን፣ የዚህ ገጽ አባል መሆን አለብን ወደ ማለት ሲሄዱ መልካም ቤተሰብና የልጆች አስተዳደግ የሚለውን ሁለተኛውን ገጻችንን ከፍተናል። መልካም ቤተሰብ የመልካም ማህበረሰብ መሰረት ነው። መልካም ማህበረሰብ ደግሞ መልካም ዜጋ ይሆናል። ስለዚህ ለዚህ ሁሉም ውጤቱ መልካም ቤተሰብ ነው ብለን እናምናለን። እንግዲህ አንቺ እናቶች በዚህ ዙሪያ በተለያዩ ሀሳቦች ዙሪያ መወያየት ያስፈልጋቸዋል። ያስባለች ነገር ምን ነበረ? ይህንን ገጽ ስንከፍት መልካም ቤተሰብ እና ልጆች አስተዳደግም ሆነ የእናቶች ወግን ስንከፍት ወደ ልባችን የመጣው ልካሙን እንዳለው የተለያዩ የምናያቸው ማህበረሰብ ላይ ያሉ ክፍተቶች ናቸው። የምንጫወትበት ሰዓት ላይ ከጓደኞቻችን ወይንም ከቤተሰብ መሀል ወይንም ወደ ሆስፒታልን በምንሄድ ሰዓት ወይንም በስራ ቦታ ላይ የምናያቸው በጣም ብዙ እውቀትን የሚያስፈልጉ እኔ እዚህ ጋር ብሰራ እኔ እዚህ ጋር ያለኝን ክፍተት ብሞላ እኔስ እዚህ ጋር ምን አስተዋጽኦ አደርጋለሁ ለማህበረሰቤ ይሄ ነው ከሚታየው የሜ ልጆች እናትነኝና ምን ያክል ልጆች ላይ ክፍተት ሊኖር እንደሚችል በተለይ አዲስ ሲሆኑ ዙሪያ ላይ ቤተሰብ ሳይኖር ሲቀር ምን ያክል መደናገር እንደሚፈጠር ምን ያክል የአእምሮ ጫን እንደሚኖር ምን ያክል ብዙ ነገሮች ሊያስቸግሩ እንደሚችሉ ይህንን ያው ከምናየውም ከራሳችንም የምንገምታቸው ነገሮች ነበሩና ይህንን ፔጅ በመክፈት ደግሞ አስተዋጽኦ ያው ለማድረግ ነው እንግዲህ እንዳልሽው ነው። እናቶች ብዙ ጊዜ የራሳቸውን ጉዳይ የሚነጋገሩበት መንገድ የለም። በተለይ ደግሞ በእናንተ ገጽ ላይ እኔም ባየሁት መሰረት እጅግ ብዙ የተለያየ እውቀት ደረጃ ላይ ያላቸው እናቶች የተለያየ ሀሳቦችና ጥያቄዎችን ያነሳሉ። በዚህ ገጽ ላይ ካየሽው ነገር በመነሳት ሴቶችን በአብዛኛው የሚያሳስቧቸው ነገሮች ምንድን ናቸው? የቱጋኖ ክፍተት ያያችሁት? የበለጠውን ያው ስንነሳ የገጻችን አባል የሆነ ማንኛውም ሰው ይሄ ይነሳል ይህ አይነሳም የሚባል ነገር የለም። ሁሉንም ነገር በነፃነት ያለ ገደብ እንደፈለገ ሀሳብ ይፈሳል። ግን ያንን ለማቅረብ ያው ህግና ደንብ አለው። ህጉን ተከትሎ እና ደንቡን ተከትሎ ይሄዳል። እርሱም ከሃይማኖት ከፖለቲካ፣ ከዘረኝነት ሀሳብ ፍጹም ነፃ የሆነ ገጽ ነው። እነዚህን ጥያቄዎችና አስተያየቶችን ቢመጡም አንቀበልም እኛ መልካም ቤተሰብ ነን። ልዩነታችን ውበታችን እና ድምቀታችን ነው። በአንድነት በፍጹም ቤተሰባዊነት እንጠያየቃለን፣ እንጠይቃለን፣ እንወያያለን ብለን ነው ሁሉንም ጥያቄ እንቀበላለን። ግን በዋነኝነት ካየናቸው ሶስት አይነት ጥያቄዎች ይመጣሉ። አንደኛው ምንድን ነው እናቶች የዕለት ተዕለት ኑሯቸውን የሚገጥሟቸውን ነገሮች ጤናቸውን ጨምሮ እንወያያለን። ይህ ማለት ስለ ስነ ተዋልዶ፣ ስለ እርግዝና፣ ስለ ምጥ፣ ወሊድ፣ ጡት ማጥባት፣ ቤት በመሆናቸው የሚደርስባቸው አእምሮዊ ጫና፣ ከወሊድ በኋላ ያለ የመንፈስ ጭንቀት፣ ስለ በጀት ኑሮ፣ ባልትና እና ሲንግል ቤተሰቦች፣ ልጁን ብቻዋን የምታሳድግ ሲንግል እናት ይሄ ይነሳል። በሁለተኛናት ደግሞ ስናየው ስለ ልጆች አስተዳደግ በጣም በብዛት ይነሳል። ስለ ልጆች አስተዳደግ ስንል ጡት ማጥባት ፀሐይ ማሞቅ ክትባት ስለ ግግ ስለ ጥርስ ማውጣት ስለ ተጨማሪ ምግብ አጀማመርና አዘገጃጀት አካላዊ እድገት ንጽህና አጠቃቅም ፖፖ ማስተማር አፍ መፍታት እና የመሳሰሉት ነገሮች ይነሳሉ በሶስተኛነት በዋነኝነት የሚነሳው ስለ ትዳር በአሁኑ ሰዓት የፍቺ ቁጥሩ ከቀን ከቀን በጣም በመጨመር ላይ ነው ያለው በዚህ ምክንያትም መልካም ቤተሰብ በየቀን ከሚጠየቁ ጥያቄዎች በተጨማሪ በሳምንት አንድ ቀን የትዳር ትምህርት እንሰጣለን። ሁሉም ቤተሰቦች ስሜታቸውን እንዲናገሩም እናበረታታለን። በዚህ ምክንያት ጥቃቅን የማይባሉ ችግሮችን ፈተናል። ጥቃቅን ደግሞ የሚባሉ የቤቱን የሚያፈርሱ ችግሮችንም አይተናል። ለምሳሌ በንግግር አለመግባባት፣ የልጆች አስተዳደግ ላይ አንድ አቋም አለመያዝ፣ አለመከባበር፣ አለመቻቻል፣ አለመረዳዳት፣ የትዳርን ትርጉም አለመረዳት የመሳሰሉ ብዙ ጥያቄዎች በጥሩ ጥያቄው እና በገጹ ላይ የሚነሱ ናቸው እ እንግዲህ ገጹን ባየሁበት ሰዓት የተለያዩ ሀሳቦች ይነሳሉ። ጤናማ የሚባሉ ደግሞ የሀሳብ ፍጭቶች እና ግጭቶችንም አይቻለሁ እና አንዳንዴም ደግሞ ይሄ ጉዳይ መነሳት የለበትም የሚባሉ ክርክሮችም ነበሩ። በብዛት መነሳት አለባቸው የለባቸውም የሚባሉ ክርክሮች ምን አይነት ናቸው? እናንተ ከታዘባችሁት። በጣም ሰፊና ትልቅ ጥያቄ ነው። ብዙ ጊዜ በባህላችን አይወሩም የሚባሉ ብዙ ነገሮች አሉ። ከእድገታችን ስንጀምር ይህንን ተው፣ ይህንን ተይ፣ አትንኪ፣ ይህ አይወራም፣ ይህንን አትበሉ እየተባለ በብዙ ነገሮች ላይ አድገናል። አሁን ይህነዛ አታወሩ የተባልናቸው ነገሮች ስናድግ ትልቅ ተጽዕኖ ያመጡብናል ለማውራት እነሱን ነገሮች። እኛ ግን በፔጃችን ላይ በገጻችን ላይ ይሄ እነዚህ አይወሩም የሚባሉት ነገሮች እንዲወሩ ነው የምንፈልገው። ምክንያቱም ሁሉም ጋር አይወሩም ከተባለ እነዚህ ነገሮች የት ይወራሉ? የዚህ ገጽ አንደኛው ዓላማ አይወሩም የተባሉትን ነገሮች እንዲወሩ አድርጎ ወደ መፍትሄ መሄድ ነው። ህብረተሰቡ አይወሩም የሚላቸው ዋናዎቹ ነገሮች በባልና ሚስት መካከል ያሉ ጾታዊ ግንኙነቶች ናቸው ለምሳሌ አንድ እርጉዝ ሴት ግንኙነት ማድረግ አለባት ወይ የለባትም? አዎ ከተባለ እንዴት እና መቼ? የወለደች ሴትስ መቼ ማድረግ ትችላለች? የሴት ልጅ ፍላጎት፣ ለግንኙነት ፍላጎት አለመኖር ወይንም ዝግጁ አለመሆን፣ በወንዶች የሚደርስ አካላዊ፣ አእምሯዊ ጥቃቶች በገዛ ትችል ላይ በአሉታዊ እና በአዎንታዊ መንገድ ከፍተኛ ፍጭትና ግጭትን ያስነሳሉ። እነዚህ ርዕሶች አይነሱም ሲባሉ ማይነሱት ለማንም ነው። ለህክምና ባለሙያም ለትዳር አጋርም ለጓደኛም ለዘመድም ለማንም አይነሱም የዛች ሴት የግል ሚስጠሯ ነው እኛ በዚህ አባባል አንስማማም መነሳት አለባቸው መነገር አለባቸው ነው ብለን ምናምነው አድማጮች ከቴና ተረፈ ጋር ያደረግነው ቆይታ አልተጠናቀቅም። በነጋው ምሽት ይዘንላቸው የምንመለስ ይሆናል። አብራችሁን ስለ ስለቆያችሁ እያመሰገንን የዕለቱን የጋቢና ቪ መሰናዶ እዚ ላይ ፈጸምን። ስናስተናግዳቸው ያመሸ ነው ኤደን ገረማ፣ መስተንግዶ ኤልያስ አስማረ በቅንብሩ ነበረ። በነገው ምሽት እንገናኛለን፣ በዚሁ እንሰናበታለን። ተናደሩ።